ጋቢና ቪኦኤ ሰላም ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው ዝግጅታችን። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምን አመሻችሁ። በዛሬው የጋቢና ጉዟችን በኢትዮጵያ የቀዶ ጥገና ሕክምና ሙያተኞችን ሮሮ ይዘናል። ለህብረተሰቡ ደርሰንለታል። ወይራስ አንድ ሐኪም አንድ ስፔሻሊስታችን ግን ከዛ ቦታ ሊቀመጥለት አይችልም። እኛ ግን የትም ስለማንንቀሳቀስለት ከዛም እኛን ርትይ ለማድረግ ማስተማርን አማራጭ አልወሰደውም መንግስት። ተከታዩ ዘገባችን ደግሞ የቪኦኤ አዲስ ጥናታዊ ፊልምን ይመለከታል። ልጆቹ ያሳለፉትን ጥቃት ምን ያህል ገንዘብ ቢኖር እንኳን ከአእምሯቸው ማጥፋት አንችልም። ወላጆቻቸው ሲገደሉ ባይናቸው ያዩ ናቸው። በርካታ ገንዘብ ብናፈስ እንኳ ባሏ ከፊቷ በአሰቃቂ ሁኔታ ሲገደል ያየችን ሴት በቀላሉ በቃ እርሹ ለማለት በጣም ይከብዳል። የኢትዮጵያ የፊልም ኢንዱስትሪ ስኬትና ፈተናዎችን የሚያስረዳን በስራው የተሰማራውን ኤልያስ ወሰኔብህን በጋቢና አሳፍረናል። የውጭ ምንዛሬ ማምጣት ዶላር ማስገባት ይችላል። ፊልም ማህበረሰብን ማነጽ ይችላል። ፊልም ልዩነቶችን ማጥበብ ይችላል። ፊልም ትውልድን መገንባት ይችላል እና እነኚህ ነገሮች እስከዛሬ ድረስ ትኩረት ሳይሰጣቸው ቀርተዋል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በሙስና ክስ 28 ሰዎችን በቁጥጥር ስር እንደዋለ የገለጸው የሳውዲ አረቢያ ጠቅላይ አቃቢ ሕግ ባለፉት ብዙ ዓመታት ከ100 ቢሊዮን ዶላርስ በላይ መዘረፉን አስታወቀ። ባለፉት ሶስት ዓመታት ባካሄድነው ምርመራ መሠረት ቢያንስ 100 ቢሊዮን ዶላርስ ተመንትፏል፣ ይላል ከመንግሥቱ የወጣው መግለጫ። አቃቢ ህግ ሳውድ አል ሞጀብ ዛሬ ሐሙስ እንዳስታወቁት ከታሰሩት 208 ሰዎች መካከል ሰባቱ ክስ ሳይመሠረትባቸው የተለቀቁ ሲሆን 201 ተጠርጣሪዎች ግን አሁንም እንደታሰሩ ናቸው። መንግሥትም ወደ 1700 የባንክ አካውንቶችን መዝጋቱን አስታውቋል። የመንግሥቱ ተቺዎች ግን የተያዘው የሙስና ክስ ከ32 ዓመቱ አልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር የማይስማሙትን ከፍተኛ ባለስልጣናት ለማስወገድ የተያዘ ዘመቻ ነው ይላሉ። የቡሩንዲ መንግስት እንደ አውሮፓውያን አቆጣጠር በሚያዝያ 2015ና በጥቅምት 2017 መካከል ባለው ጊዜ በፖለቲካ ተቃዋሚዎቹ ላይ ፈጽሟል የተባለው የጦር ወንጀል አቃቢያን ህግ ምርመራቸውን መጀመር እንደሚችሉ አለም አቀፉ የወንጀል ችሎት ዛሬ ሐሙስ አስታወቀ። በሰብአዊ ፍጡራን ላይ ደረሰ የተባለውን የወንጀል ምርመራ ለመቀጠል በቂና ምክንያታዊ የሆኑ መሰረቶች እንዳሉ ዳኞቹ ይፋ ባደረጉት መግለጫ አስታውቀዋል። አስገድዶ መድፈር፣ ግድያ፣ ሰቆቃና እንግልት በተቀላቀለው የወንጀል ድርጊት ከአንድ ሺህ በላይ ሰዎች ተገድለዋል። ከ ከ40 ሺህ ሰው በላይ ደግሞ ከቦታቸው ተፈናቅለዋል። ፕሬዚደንት ዶናልድ ትራምፕ የቻይናው መሪ ሺ ጂንፒንግ ከ በቤጂንግ ውስጥ ከተወያዩ በኋላ ሰሜን ኮሪያን በሚመለከት ጉዳይ ሁለቱ መሪዎች የሀሳብ ልዩነት እንደሌላቸው የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን አስታወቁ። ከፕሬዚዳንት ትራምፕ ጋር ቻይና የሚገኙት ቴለርሰን ዛሬ ሐሙስ ለጋዜጠኞች በሰጡት ቃል ሁለቱ መሪዎች ከሰሜን በሰሜን ኮሪያ ጉዳይ ተጨማሪ በሰብአዊ መብት ጥበቃና ደቡብ ቻይና ውስጥ ባለው የማሪታይም ውዝግብ ግልጽ ውይይት ማካሄዳቸው ታውቋል። የዩናይትድ ስቴትስና ቻይና የሩቅ ምስራቅ እስያን አካባቢ ነፍሰ ገዳይ ካሉት የደቡብ ኮሪያ አገዛዝ አስተባብረው ነጻ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ ቤጂንግ ላይ ጥሪ አስተላልፈዋል። የዩናይትድ ስቴትስ ዲሞክራቶች ከትላንት በስቲያ በተካሄዱ የአገረ ገዢዎች ምርጫዎች ተደራራቢ ድሎች እየፈነደቁም ናቸው። በሚኒሶታ ና በዋሽንግተን ግዛቶች የአካባቢ ስልጣናት ቢሮዎች አራት ሶማሌ አሜሪካውያን አሸንፈዋል። የትላንት ምርጫው ውጤቶች ለዲሞክራቶቹ የድል ጎርፍ በመሆኑ ሪፐብሊካኑ ዶናልድ ትራምፕ የዩናይትድ ስቴትስ አርባ አምስተኛው ፕሬዚዳንት ሆነው ከተመረጡ ልክ አንድ ዓመት ሲሞላቸው ነው ይህ ድል የተሰማው በስተ መጨረሻም፣ ወሳኝ በሆነ የጦር መሳሪያ ቁጥጥር ስምምነት ውስጥ ሩሲያን ለማካተት የኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት መከላከያ ሚኒስትሮች እየመከሩ መሆናቸውን የዩናይትድ ስቴትሱ መከላከያ ሚኒስትር ጂም ማቴስ አስታወቁ። ለምሽቱ የያዝ ናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አድረገው አብረን ከድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር በእናቶች ሞት ቅነሳ ከፍተኛ አስተዋጽኦ ካበረከቱ በኋላ ሙያቸውንና ራሳቸውን ለማሳደግ የሚችሉበት ከፍተኛ ትምህርት እንዳያገኙ መከልከላቸውን፣ ይህንን ለማድረግ የሚያስችል የትምህርት ክፍል እንደሌለም በኢትዮጵያ የተቀናጀ የድንገተኛ ቀዶ ጥገና ባለሙያዎች ተናገሩ። የጤና ጥበቃ ሚኒስቴር መስሪያ ቤቶች ሚኒስትሮቹ በተቀያየሩ ቁጥር የተገባላቸው ቃል እንደታጠፈም ተናግረዋል። ይህንን ጉዳይ አስመልክታ ጽዮን ግርማ በተለያዩ አካባቢዎች በስራው ላይ የተሰማሩ ሰዎችን አነጋግራ ተከታዩን ይዛለች። አቶ መለስ ታከለ በኢትዮጵያ የተቀናጀ ድንገተኛ ቀዶ ሕክምና ሙያተኞች ማህበር ፕሬዝዳንት ናቸው። ወደ ሙያው የገቡት በ2001 ዓ ም በቀድሞ የጤና ጥበቃ ሚኒስትር ዶክተር ቴዎድሮስ አድሃኖም የእናቶችን ሞት ለመቀነስ በተነደፈ ፕሮግራም አማካኝነት እንደሆነ ይናገራሉ። የእናቶች ሞት ቁጥር በኢትዮጵያ ከፍተኛ መሆን በዓለም ተጠቃሽ አድርጓት በነበረበት ጊዜ የተጀመረ ፕሮግራም ነው። በወቅቱ የእናቶች ሞት በየጊዜው እየጨመረ የመጣው የሰለጠኑ ባለሙያዎች ገጠር ተመድበው እንዲሰሩ ለማድረግ የህክምና ባለሙያዎች እጥረት በመኖሩ በመጀመሪያ ዲግሪ የተማሩ የጤና መኮንኖችን በሶስት አመት ተጨማሪ ትምህርት በሁለተኛ ዲግሪ እንዲመረቁ መደረጉን አቶ መለስ ይናገራሉ። እርሳቸውም በዚህ መሰረት ተምረው በአማራ ክልል የድንገተኛ ቀዶ ጥገና ባለሙያ በመሆን በማገልገል ላይ እንደነበሩ ይናገራሉ። ነገር ግን ይላሉ ቅሬታቸውን ሲጀምሩ መጀመሪያ የመጀመሪያ ዲግሪ ያላቸው ከሄልዝ ዶክተር ወደ ድንገተኛ ቀዶ ሕክምና ሲመጣ ወደፊት ፊውቸር ፓዝ የሚባል ወደፊት አካሄድ ኤሲድ ሚሆን ሌላም ሚሆን ስፔሻሊቲ የሚሆን የተሰራለት ነገር ምንም ዲዛይን ወደፊት አቅጣጫ አልተቀመጠለትም ነበረ እና ከመጀመሪያም ጀምሮ ተማሪ እያለን እኔ መቀለ ዩኒቨርሲቲ ነበር ከመጀመሪያው ጀሞ ስንጠይቅ ነበር። ይሄ ካሪክልም አንድ ትምህርት ሲዘጋጅ እስከ መጨረሻ መሰላል መዘጋጀት መሰላለበት እያልን ስንጠይቅ ነበረ እና ያ የትምህርት መሰላል ወደፊት ምንም አልተሰራለትም እያልን እየጠየቅ ነበር። በወቅቱ ጥበቃ ሚኒስትር የነበሩት ዶክተር ቴድሮስ ነበሩ ሳቸውም እናንተ ስራችሁን ስሩ፣ ተምራሽ እንደሚጣቸው ህብረተሰቡን ታገለግላላችሁ ሰውሚስ ግቡልኝ፣ ከሁለት አመት በኋላ በቃ እናንተን ወደ ትምህርት አስገባችኋለሁ። ለእናንተ የሚመስ ደግሞ ይሄ አዲስ እንደመሆኑ መጠን አሁንም አዲስ ካሪኩለም ነው፣ ሪኖቬት ተደርጎ ወደፊት ትማራላችሁ ብለው ቃል ገቡልን። በዛ መሰረት ሁሉም እየገባ ይሄን ትምህርት ተማረ። በገጠሪቱ ቦታ ተመድቦ ሁሉም መጠየቅ ይቻላል አገልግሎት እየሰጡ ያሉ ባለሙያዎች ይህንን ትምህርት እስካሁን ካሪክለም ሳይሰራላቸው ያው በዛ ሙያ ብቻ ተገድበው ወደፊት ምንም አይነት ትምህርት የተዘጋጀላቸው የለም። ይሄ በቂያቸው ነው ማስተር ተብሎ ተገድበው እየሰሩ ነው ያሉ። አቶ መለስ በዚህ ሙያ የሰለጠኑ ባለሙያዎች ቁጥር ስድስት መቶ ሰማኒያ እንደሚደርስ ገልጸው እርሳቸው በሚመሩት ማህበር ውስጥ ደግሞ ወደ ሶስት መቶ ሀምሳ የሚሆኑ ባለሙያዎች ተመዝግበው እንደሚገኙ ይናገራሉ ቅሬታው ሁሉንም ባለሙያዎች ይወክላል ብለዋል። በኦሮሚያ ክልል በቡኖ በደሌ ዞን በደሌ ሆስፒታል ውስጥ የድንገተኛ ቀዶ ጥገና ባለሙያ የሆኑት አቶ አለማየሁ አበግዜር በያለንበት ቦታ ለህዝብ ያበረከት ነው አስተዋጽኦ ከፍተኛ ነው ይላሉ። እንደ አገሪቷ ለውጣ ምተናል በተለይ በገጠሪቱ ኢትዮጵያ ስፔሻሊስቶች በሌሉበት ሁኔታ አብዛኞቹን እናቶች በደም መፍሰስ በኦፕሬሽን መገላገል የሚገባቸው እናቶች በኦፕሬሽን በማገላገል እንዲሁም ደግሞ በተጨማሪም ተጨማሪ ከመኪና አደጋ በተገናኘ ሌላም

ቃላቸውን ሳይፈጽሙ መስሪያ ቤቱን ቀየሩ ይላሉ። ዶክተር ቴድሮስ አዳኖም ወደ ውጭ ጉዳይ ሚኒስቴር በተዛወሩበት ጊዜ ቀጥሎ የመጡት ዶክተር ተብራን አድማሱ ነበሩ። ለእሳቸውም ጉዳይም በተደጋጋሚ አስረድተን በመጨረሻ ይሄ ሙያ ለውጥ እንዳመጣ፣ የእናቶችን ሞት እንደቀነሰ፣ ለሀገሪቷም ጠቀሜታ እንዳለው በደንብ ከታመነበት በኋላ ከአመኑም ነው ውጤቱም ለሞት ስለታየ ሌሎችም አካሎች ባሉበት ካሪኩለም እንዲዘጋጅልን ተነጋግረን በመጨረሻ እሳቸውም ጤና ጥበቃ ሚኒስቴር ማምነውበት ይሄ ነገር የአካደሚ ኬር የተዘጋጅ ተብሎ ብዙ የዩኒቨርሲቲ ምሁራን ኤክስፐርቶች ባሉበት አካደሚ ኬር ዘጋጅቶልን ነበረ። በመጨረሻ ግን እሳቸውም ያው የነበራቸውን ቦታ ሲለቁ አሁን የገቡት ደግሞ ፕሮፌሰር ይፍሩ ብርሃን ነበሩ እና ለሳቸውም በተጨማሪ ይሄ ጉዳይ የተጀመረ ጉዳይ ስለሆነ ይህ ጉዳይ እንዲቀጥልልን በሚል በተደጋጋሚ እሳቸው ጋር በማህበሩ ፕሬዚዳንት በኩል ተጠይቆ ነበረ። ነገር ግን ከዛ በኩል ያገኘ ነው መልስ ምንም አመርቂና እኛንም ተስፋ ያስቆረጠ ነው የሆነው። የማህበሩ ፕሬዚዳንት አቶ መለስ ጥያቄያችን ትምህርት ብቻም አልነበረም ይላሉ ይህ ጥያቄያችን እንደ ጤና ባለሙያ ይሄ ባለሙያ ከዚህ ሙያ ሲወጣ ይህንን ይሰራል የሚል ስታንዳርድ ራሱ አላስቀመጡለትም። ስታንዳርድ ይውጣልን ሁሉ የሚል ጥያቄም አለ። እያም በተመለከተ ማንኛውም ማስተር ነው እየተከፈለን ያለው አገልግሎታችን ግን፣ እኛ ይህን ማስተር ዲግሪ ያገኘ ነው ሶስት አመት ከስድስት ወር ሰው ልጅ ተምረ ነው ያገኘ ነው ንትሚ ማስተር። እንደሚታወቀው የሌሎች ግን በሁለት አመት ባልሞላው ተምረው ነው ንትሚ። እኛ አሁን ይህን ትምህርት ባለማር ኖሮ ምናልባት ከህብረተሰብ ጤና መጀመሪያ ሄዶ ጤና መኮንን እንደተማርኩ ከዛ ሌላ ማስተር ሰብኬ ዝማር ነበረ አሁን

በትግራይ ክልል ኮረም ከተማ ኮረም ሆስፒታል ውስጥ ባለሙያ የሆኑት አቶ ቱማይ አብርሃ ቅሬታቸውን ይዘው ያልሄዱበት የመንግስት መስሪያ ቤት እንደሌለ ይናገራሉ። ይህም ጉዳይ እስከ ጠቅላይ ሚኒስትሩ ጽሕፈት ቤት፣ እስከ ኢህአዴግ ጽሕፈት ቤት፣ የክልል ጤና ኃላፊዎችም፣ የክልል መስተዳደር ኃላፊዎችም የደረሰ ጥያቄ ነው። እስካሁን ግን እንደ መንግስት ይህ ነው የሚባል መልስ አልተሰጠውም። ባለፉት ስምንት ዓመታት ማለት ነው። አያይዘውም የትምህርት እድል ከመነፈጋችን በተጨማሪ ሌሎች ጥቅማ ጥቅሞችም ቀርተውብናል ብለዋል። ጥቅማ ጥቅም ማለት ለምሳሌ የምደባ ጉዳይ በተመለከተ የምንመደብበት ቦታ አንዳንድ አካባቢዎች ምንድነው ያለው የምንመደብበት ቦታ ይለያያል ለምሳሌ አንድ ቦታ ላይ ምንድነው የተደረገው የማህጸንና ጽንስ ስፔሻሊስት ሀኪሞች ሲመጡ በቀዶ ጥገና በኢንተግሬትድ ኢመርጀንስ ሰርጀሪ ወይም ደግሞ የተቀናጀ ቀዶ ጥገና ህክምና የተማሩ ሰዎችን ከሆስፒታል ውጡ የማለት ባህሪ አለ አንዳንድ ቦታዎች ላይ ሌላው ደግሞ ምንድን ነው ይሄ የተለያዩ የትርፍ ሰዓት ክፍያዎች አሉ አንድ ሐኪም ቅዳሜና እሁድም ቀንም ሲሰራ የትርፍ ሰዓት ክፍያዎች አሉ። ስለዚህ እንደ ፌዴራል መንግስት ያወጣው ፕሮግራም ነበር። ያ ፕሮግራም ግን አንድ ክልል ይተገብረዋል፣ አንድ ክልል ደግሞ አይተገብረውም ማለት ነው። ስለዚህ ለምንድን ነው ብለን በምንጠይቅበት ጊዜ ደግሞ ክልሎች የራሳቸው የሆነ ፋይናንሳ አስተዳደር አላቸው። አንድ ክልል ከፈለገ ይከፍላል፣ ከፈለገ ደግሞ ሰራተኛውን በነፃ ማሰራት ይችላል። ስለዚህ ፌዴራል በክልል ባጀት ላይ የሚያገባ ጉዳይ የለም። ጥቅማ ጥቅም በተመለከተ ከአንዱ ክልል ለምሳሌ ትግራይ ክልል ያለው ካረንት ምንድን ነው? የእኛ ፕሮግራም በተመለከተ ቶፕአትና ሀውስ አላዋንስ የሚባል አለ። ለምሳሌ ለጠቅላላ ሀክም ለጂፒ እየተከፈለ ለስፔሻሊስት ሀክሞች እየተከፈለ እኛ ደግሞ በጥገና ስራና ሌሎችም የህክምና ስራዎችን ተክተን እየሰራን እያለ ቶፕአትና ሀውስ አላዋንስ የሚባለው አይከፈለንም። ለምሳሌ በትግራይ በኩል ማለት ነው። ሶስተኛ ቅሬታችን ምንድን ነው? ፕራይቬት ክሊኒክ ላይ በተመለከተ በኢትዮጵያ ውስጥ ያሉ የስፔሻሊስት ሀኪሞች በትርፍ ሰዓታቸው ክሊኒክ ተፈቅዶላቸው ይሰራሉ። ቅዳሜና እሁድና ማታ የራሳቸው ክሊኒክ ከፍተው በራሳቸው ላይሰንስ ይሰራሉ። የእኛ ፕሮግራም በተመለከተ ግን በፕራይቬት ክሊኒክ ጉዳይ ላይ እንደ መንግስት ምንም አቋምም ምንም ምንም መልስ የለውም። ስለዚህ እኛ ባለንበት ትርፍ ጊዜ አልባልታ ቦታ ላይ ከምንውል ህብረተሰቡን በውጪ ለማገልገል የፈለገ የግል ክሊኒክ ላይ መጥቶ የሚታከም ህብረተሰብ እስካለ ድረስ በትርፍ ጊዜያችን የግል ክሊኒክ ከፍተን እንስራ ብንል እንደ መንግስት ዝግ ነው ያደረገው ስለዚህ ለእናንተ አይፈቀድላችሁም ተብሎ ዝግ ነው ያደረገው ማለት ነው ስለዚህ ፕሮፌሽናል ላይሰንስን አልተሰጠንም የግል ክሊኒክ እንድንሰራም አይፈቀድልንም አትማርም ማለት አይችልም አንድ መንግስት ምክንያቱም ይሄ ፕሮግራም አዋጭ ፕሮግራም ነው ኢትዮጵያ አዋጭ ፕሮግራም ስለሆነ ነው ሆስፒታሎችን እያስፋፋ እየተጠቀመበት ያለው ስለዚህ እኛ ደግሞ እንማር ነው ተምረን የተሻለ ለውጥ እናምጣ። በደቡብ ክልል በወላይታ ዞን በሌ ሆስፒታል ባለሙያ የሆኑት አቶ አብርሃም ዶረና ደግሞ ከሰባዊ መብቶች አንዱ የሆነው የመማር መብትን ተነፍገናል ብለዋል። የመማር መብት ማለት የዜግነት መብት ነው እና አሁኖ ግን እኛ ሀገር ሁሉም ሰዎች ሆኔ በሌላም ሀገር ሰው መማር እንዳለበት ይታመናል በእኛ በሀገራችንም ሆነ በሌላው ሀገር እየተማሩ ሰዎች የራሳቸውንም ሀገራቸውንም ይጠቅማል። የተማረ ሰው ለሀገሩም ለራሱም ለቤተሰቡም ይጠቅማል ማለት ነው። ስለዚህ ትምህርት መስመሩ ክፍት መሆኑ ሲገባው ዝግ መሆኑ አንደኛ በሞራል ተጎድቻለሁ። በሚሰራው ስራዬ ላይ እንቅፋት ሆኖብኛል። በጣም በሞራል እንዳልሰራ በፊት እንግዲህ በማገለግለው አገልግሎቴ ላይ ደስተኛ እንዳልሆን በምሰራው ስራ ላይ እርካታ እንዳጣ አድርጎኛል። ይህ ደግሞ በተዘዋዋሪ የማገለግለውን ኅብረተሰብም የሚጎዳ ይሆናል ማለት ነው። ከዚህም አልፎ ጠርፎ ሌላው ሀገራችንም የምትጎዳበት ሁኔታ አለ። ይህንን ሙያ ዘርፍ የተማሩ በኢትዮጵያ ውስጥ በአሁኑ ሰዓት ሰባት መቶ በላይ ባለሙያዎች ይገኛሉ። በየክልሉ በተለያዩ ቦታ ተመድበው በስራ ላይ የሚገኙ ማለት ነው። እነዚህም ሁሉ እንደ ነው የሞራል ጉዳት የደረሰባቸው ናቸው። ባለሙያዎቹ እነርሱ ሲማሩ ትምህርት ይሰጥ የነበረው በሶስት ዩኒቨርስቲ እንደነበር ጠቁመው፣ አሁን ግን በአስራ አንድ ዩኒቨርስቲዎች ትምህርት በመሰጠት ላይ እንደሆነ ተናግረዋል። ከዚህ ቀደም ሁኔታውን የሚያውቁትም ኃላፊዎች ሆነ አሁን ያሉ ያሉና የዜጎች ጉዳይ ያሳስበናል የሚሉ ሁሉ ምላሽ እንዲሰጧቸው ይጠይቃሉ። አንድ ባለሙያ ያለምንም መሻሻል እድሜው ሙሉ አንድ ቦታና አንድ ሙያ ላይ እንዲሰራ እንዴት ይገደዳል ሲሉም ይጠይቃሉ። የባለሙያዎቹን ጥያቄ ይዘን የጤና ጥበቃ ሚኒስቴር ሚኒስትር ፕሮፌሰር ይፍሩ ብርሃን፣ ሚኒስተር ዴታው ዶክተር አሚር አማን እና የሚኒስቴር መስሪያ ቤቱ የሰው ኃይል ሀብት ዳይሬክቶሬት ዳይሬክተር ዶክተር ጌታቸው ቶሌራ የእጅ ስልኮች ላይ ለተደጋጋሚ ቀናት ሙከራ አድርገን ነበር። ሁሉንም ማግኘት አስቸጋሪ ሆኖብናል። ነገር ግን ሙከራችንን እንቀጥላለን። ምላሻቸውን እንዳገኘንም ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት ጋቢና ቪኤ ነው። ዝግጅታችን ይቀጥላል። ለዓመታት በቦኮ ሀራም ታጣቂ ቡድን በተፈጠሩ ሁከቶች በሺዎች የሚቆጠሩ ሞተዋል። በሚሊዮን የሚቆጠሩ ደግሞ ሕይወታቸው በተለያየ መልኩ ተቀይሯል። ናይጄሪያን የሚያህል አንድ ትልቅ ሀገር ወደፊት እንዴት ነው በሰላም የሚጓዘው? በቅርቡ የቪኦኤ እና እንደዚሁም ክሪኤቲቭ አሶሺየትስ ኢንተርናሽናል የተባለ ድርጅት የተዘጋጀው ጥናታዊ ፊልም በቪዲዮ ዘገባውን ማርያማ ዲያሎ አጠናክራለች። ዘገባውን ደግሞ መስታወት አድርገው ይዛለች። በአሜሪካ ድምጽ ሬዲዮ የተዘጋጀው ቦኮ ሀራም ጆርኒ ፍሮም ኢቭል የተሰኘው ጥናታዊ ፊልም ከመታየቱ አስቀድሞ የዩናይትድ ስቴትስ የሰላም ኢንስቲትዩት ተወካይ የፊልሙ አዘጋጆች እና ተሳታፊዎች ይህ ታሪክ ለዓለም ለምን መታየት እንደሚገባው ለታዳሚው ገልጸዋል። የአሜሪካ ድምጿ ቤት መንደልሰን ፊልሙን ካዘጋጁት መካከል አንዷ ናት። ለምን ይህን ፊልም ሰራን? ምክንያታችን የነበረው እንደናንተ ያሉ ሰዎች ያለውን ሁኔታ በግልጽ እንዲመለከቱና እንዲረዱት በዛ ያለውን ሁኔታ አስመልክቶ ውይይት እንዲጀመርና ሰዎች ግንዛቤ አግኝተው የለውጥ እንቅስቃሴ አካል እንዲሆኑ በማሰብ ነው። የፊልም ስራው የተጀመረው የአሜሪካን ድምፁ ጋዜጠኛ ኢብራሂም አህመድ የቦኮሃራም አማጽያን የቀረጹትን የ18 ሰዓት ቪዲዮ በእጁ ካስገባ በኋላ ነው። አስቀድሞ ተከታታይ ዘገባዎችን ማቅረብም ጀመረ። እነዚህ ቪዲዮዎች የቡድኑ አባላት የራሳቸውን ፕሮፓጋንዳ ለማሰራጨት ሲሉ የቀረጿቸው ናቸው። የቦኮ ሀራም አማጽያን እነዚህን ቀረጻዎች ያከናወኑት ግን ለሕዝብ እይታ ይቀርባሉ ብለው አስበው አልነበረም። እነዚህ እስላማዊ ነን ብለው ራሳቸውን የሚጠሩ ቡድኖች ሌሎች ሙስሊሞችን እንዴት እንደሚያሰቃዩ በአሰቃቂ ሁኔታ እንደሚደበድቡና አልፎም እንደሚገድሉ ምን ያህል አካባቢውን በኃይል እንደተቆጣጠሩት ጭምር ቪዲዮ ያሳያል። ቡድኑን የተቀላቀሉ ህጻናት ያላቸውን ተሳትፎና የየዕለት የልጅነት ህይወታቸውንም ይዳስሳል። በኪሾም ቤሬ የቦኮሃራም ሴት ልጆቻችን ይመለሱልን ብሪንግ ባክ አወር ገርልስ የተባለው እንቅስቃሴ ውስጥ ከተሳተፉት መካከል አንዷ ናት። ይህንን ጥናታዊ ፊልም ስትመለከት ልቧ በእጅጉ እንደተሰበረ ትናገራለች። ልጆቹ ያሳለፉትን ጥቃት ምን ያህል ገንዘብ ቢኖር እንኳን ከአእምሯቸው ማጥፋት አንችልም። ወላጆቻቸው ሲገደሉ በዓይናቸው ያዩ ናቸው በርካታ ገንዘብ ብናፈስ እንኳ ባሏ ከፊቷ በአሰቃቂ ሁኔታ ሲገደል ያየችን ሴት በቀላሉ በቃ እርሺው ለማለት በጣም ይከብዳል። በጥናታዊ ፊልሙ ከጥቃቱ የተረፉ ሰዎችን ሕይወትም ለማሳየት ተሞክረዋል የምትለው ደግሞ የፎቶግራፍ ባለሙያዋ ፋቲ አቡበክር ናት። ሞሐመድ ዩስፍ ቦኮ ሀራም የጥፋት እንቅስቃሴውን ሲጀምር የህክምና ትምህርቴን እየተከታተልኩ ነበር። ቡድኑን የሚመራው መሐመድ የሱፍ ለህብረተሰቡ ንግግር የሚያደርገው ከመኖሪያ ቤቱ ሶስት ደቂቃ ርቆ ነበር። እናም ችግሩ ሲጠነሰስ ሁላችንም በቅርበት አይተነዋል። ያን ሁሉ አልፌ ዛሬ ከናንተ መሃል ከተገኘው፣ ሌሎች ሰዎችም እንዲሁ መልሰው ይቋቋማሉ የሚለውን ተስፋ ያጠናክራል። አቡበከር ባነሳቻቸው ፎቶግራፎች አማካኝነት በቦኮሀራም ሰሜን ምስራቅ የናይጄሪያው አካባቢ ምን ያህል አደገኛ እንደሆነ ለውጭ ዓለም መናገር ትፈልጋለች። አሁንም በመከራ ውስጥ በርካታ ሰዎች በአካባቢው እየኖሩ እንደሆነ ማሳየት ትፈልጋለች። ብዙዎቹ ከተነጠሏቸውና ከታገቱ ቤተሰቦቻቸው ጋር ለመተያየት ያላቸውን ጉጉት ለማሳየት ሞክራለች። ታግተው የሚገኙት የቺክ ቦክስ ሴቶች አንዳቸውም ሳይቀሩ ካልተለቀቁ በቡድኖቹ መካከል የሚደረገው ጦርነት ይቀጥላል። አለመስማማቱ ከቀጠለ ከቀያቸው የተፈናቀሉትም ዜጎች ወደ መኖሪያቸው የመመለስ እድላቸው በጣም የመነመነ ነው። We'll be We are not even a they will be a little. not a they not እየተከታተላችሁ የምትገኙት ጋቢና ቪኦኤ ኖ ፣ ፕሮግራማችን ይቀጥላል። የኢትዮጵያ የፊልም ኢንዱስትሪ በተለይ በመስፋፋት ላይ ያሉ የቴሌቪዥን ጣቢያዎችና ለፊልም ሰሪዎች የሚፈጥሩት እድልና ፈተናዎች ዙሪያ በስራው የተሰማራውን ኤልያስ ወሰኔለህን አነጋግረናል። ከሱራፌል ሽፈራው ዲጄ ፋትሱ ጋር የነበረው ቆይታ ሙሉውን ፌስቡክ አት ቪኦኤ አማሪክ ላይ በሳምንቱ መጨረሻ ላይ ታገኙታላችሁ። ለዛሬ ጋቢና የሚከተለውን አድምጡ። ስሜ ኤልያስ ወሰኔ ለህ ይባላል። የተወለድኩት አዲስ አበባ ነው። አሁን የተሰማራውበት ሙያ አንድ የግል ንግድና ከዛ በተረፈ ደግሞ ከልጅነት የጀምሮ አዘወትረው የነበረው የኪነ ጥበብ ስራ አለ። የኪነጥበብ ጥበብ ስራ አብዛኛው በትወና ላይ የሚያተኩር ነው። ትወና ውስጥ የገባሁት እውነቱን ለመናገር እንደዚህ ነው ለማለት ይከብደኛል። ቀስ በቀስ ነው የገባሁት። ገና ከኤሌመንተሪ ከስድስተኛ ክፍል ጀምሮ ዝም ብሎ በትምህርት ቤት ውስጥ እንቅስቃሴ እናደረግ ነበረ። ከዛ በኋላ በጣም ማስታወስ በ86 ዓ ም ሉሲ የቲያትር ክበብ የሚባል ክበብ ነበረ ወደ አባኮራን ሰፈር እና እዛ ግማሽ ቀን እየተማርን ግማሽ ቀን እዛ ቲያትር ለመስራት እንሄድ ነበረ። ከዛን ጊዜ ጀምሮ ነው መስራት የጀመርኩት። የመጀመሪያውንም የቴሌቪዥን ድራማ ትንሽ እየጭውት የሰራሁት እዛ 1986 የፋሲካ በዓልን ለማክበር በተደረገ የበዓል ዝግጅት ላይ ነው ማስታውሰው። ከዛ በኋላ ከሰው ጋር የተዋወቅኩትኝ መጀመሪያ የአይኔ አበባ የሚለው ድራማ ይመስለኛል። ከዛ በፊት የሰሯቸው አሉ አጫጭር ድራማዎች ግን በይበልጥ ያሳወቀኝ የአይኔ አበባ የሚል ተከታታይ የቴሌቪዥን ድራማ በኢትዮጵያ ቴሌቪዥን ይታይ ነበረ። እነ እንግዳ ዘር የነበሩበት ከነ ዘላለም ጋር እና እሱ ላይ ነው በደንብ ሰው ውስጥ የገባሁት ብዬ አስባለሁ። ከዛ በመቀጠል ሰው ለሰው አሁን ደግሞ እየሰራሁት ያለሁት ወላፈናል። ቴሌቪዥን ድራማዎች አመጣጣቸውን ስናያቸው የረጅም ጊዜ እድሜ የላቸውም። አሁን ተከታታይ ወይም ቲቪ ሲሬስ የምንላቸው አይነት ባህሪ ያላቸው የቴሌቪዥን ድራማዎች ኢትዮጵያ ውስጥ ገና አጭር ጊዜ ነው የተጀመሩት። ቀደም ሲል የተጀመሩት ምናልባት ሄዱ ቢባሉ በጣም ወደ ስድስት ወር፣ ሶስት ወር በጣም የሄዱ ካልሆኑ በስተቀር እነዚህ ዓመታትን የተሻገሩት ተከታታይ የቴሌቪዥን ድራማዎችን ገና እየተዋወቅናቸው ነው። እንደሌላው ዓለም ሃያ ሰላሳ ዓመት የቆዩ ድራማዎችም አሉ። እኛ አገር ግን ገና አዲስ ነው እና ሰው አዲስ ከሞት ነው ሳይ አያልቅም ወይ፣ እንዴት ነው መጨረሻው፣ እንዴት ነው ምናምን እያለ የመሰላችት ነገር ያሳያል። እዛ ላይ ያው ታሪኩን የማጣፈጥና ሰው የበለጠ የጓጓ እንዲሄድ የማድረግ ችግር ይኖራል። ተከታታይ የቴሌቪዥን ድራማ እንደኛ ያላለ ብዙሀነት ወይም ደግሞ ብዙነት ላለው ማህበረሰብ በጣም አስፈላጊ ነገር ነው ብዬ አስባለሁ። ምክንያቱም ከመዝናናት ባለፈም ብዙ አስተማሪ እና ገንቢ የሆኑ ነገሮች ሊካሄዱበት ይችላሉ። በዛ ላይ በተለይ ሙያተኛውም ህዝቡን በደንብ እገዛ ቢያደርግ ጥሩ ውጤት፣ ጥሩ ለውጥ ሊያመጣ የሚችል ነገር ይመስለኛል። ትልቁ ነገር መንግስት ጋር ያለ ይመስለኛል። መንግስት ለዚህ ኢንዱስትሪ ትኩረት አልሰጠ የፊልም ኢንዱስትሪውን ወይም የኪነ ጥበብ ሙያውን የሚያዳክሙ የሚመስሉ እንቅስቃሴዎች ይካሄዳሉ ከመንግስት አንጻር። ይሄ ነገር ግን ለሀገር ጠቃሚ መሆኑ ቢታሰብበት በጣም ጠቃሚ ነው። በጣም አስፈላጊ ነው። ምክንያቱም ፊልም የውጭ ምንዛሬ ማምጣት ይችላል፣ ዶላር ማስገባት ይችላል። ፊልም ማህበረሰብን ማነጽ ይችላል፣ ፊልም ልዩነቶችን ማጥበብ ይችላል፣ ፊልም ትውልድን መገንባት ይችላል። እና እነኚህ ነገሮች እስከዛሬ ድረስ ትኩረት ሳይሰጣቸው ቀርተዋል። ተጽዕኖ መፍጠር የምንችልበት አንዱ መንገድ ይመስለኛል። አሁን ምስራቅ አፍሪካ ላይ የበላይነትን ለማግኘት መንግስት እየሞከረ ያለበት ነገር ላይ የፊልሙን ኢንዱስትሪ ቢጠቀምበት የበለጠ ጠቃሚ ሊያደረገው ይችላል። ኢትዮጵያ ውስጥ ያለውን የማህበረሰብ አንድነት ፊልሙን ቢጠቀምበት የበለጠ ጠቃሚ ሊያደርገው ይችላል። የስራ መነቃቃትን ለመፍጠር ሊጠቀምበት ይችላል እና ወጣት ጀግኖችን ለመፍጠር ሊጠቀምበት ይችላል። እና ይሄ በደንብ ትኩረት ቢሰጠው ተገቢ ነው ላለሁኝ እና ሙያተኛው ትልቁ ችግር እርስ በራሱ የመተጋገዝ ወይም የመደጋገፍ ነገር አይታይም። መደጋገፍ ብንችል የበለጠ የበለጠ ልንሰራ እንችላለን። አሁን ለምሳሌ ብዙዎቹ የፊልም ፕሮዲሰሮች የራሳቸው ሲኒማ ቤቶች አሏቸው። በጣም ትክክል ያልሆነ ነገር ይመስለኛል። ምክንያቱም እንደዛ ከሆነ ፊልሙ ያድጋል ብዬ ላስብ ሙያተኛው ከዛ ይልቅ አሁን ነ ፊልም ፕሮዲሰሮች ሲኒማ ቤት ከሚከፍቱ ይልቅ የፊልም ዲስትሪቢተር ካምፓኒ ቢያቋቁሙና በመላ ሀገሪቱ በእኩል ሰዓት በእኩል ወቅት ፊልሙ በጥንቃቄ ሴኩሪ በሆነ መንገድ መታየት የሚችልበትን ነገር ቢፈጥሩ ለራሳቸውም ለሌላውም ሙያተኛ በጣም ጠቃሚ የሆነ ስራ ይሰራሉ። ነው ፊልሞች አሰራር ላይ ክፍተቶች አሉ። በእውነት ሙያተኞች ላይ ያሉ ክፍተቶች አሉ። አብዛኛው ክፍተቶችን ከፋይናንሻል ችግር ጋር አገናኘዋለሁ። ገንዘብ ቢኖርህ ኢቭን ሙያተኞችን ከውጭ አምጥተህ እነሱን ከፍለ ከስር ከስር እያስተማርክ የራስን ዜጋ መቀጠል ትችላለህ። ያንን ለማድረግ ግን በጣም ኮስቱ ሀይ ነው። እኔ ከውጭ ሀገር በመጡ ፊልሞች ላይ የማንዴላ ታሪክ ማንዴላስ ገን የሚል ከሳውዝ አፍሪካ የመጡ ሰዎች፣ ዳይሬክተሩ ይመስለኛል ከሆሊዉድ ነው። እዛ ላይ ተሳትፌ ነበረ የማንዴላ አሰልጣኝ ሆኜ እና እዛ የሚሰራበትን ፊልም መንገድ አይቼ እኛ እዛ ለመድረስ በጣም ብዙ አመታት እንደሚቀረን ተገንዝቤ አለሁ። ሳይታክት ሳይሰለች ከነስተታችን ከነድክመታችን ስራችን እየተመለከተ በየቦታው አድናቆት የሚያቀርብልን የኢትዮጵያ ሕዝብ ተመልካች በጣም አመሰግናለሁ። በቀጣይ ደግሞ እናንተ ያገዛችሁን ብዙ ነገሮች መስራት ፈልጋለሁ። እንድትተባበሩን እንፈልጋለን። እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ የዛሬው የጋቢና ጉዟችን በዚህ ወደ መጠናቀቁ ነው። ያ ነው። ፌስቡክ አትቬያ ማሪክ ላይ አስተያየቶቻችሁን ሁልጊዜ እንቀበላለን። ሀሽታግ ጋቢና ቪን በመጠቀም በፌስቡክም በትዊተርም አስተያየቶቻችሁን አድረሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። እኔ መስታወት አራጋው ና ሄኖክ ሰማ ጊዜርነን ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞቢል ያበረሆነ ከጋቢና ዲጄ ዲጄ ፋቱ እንደዚሁም ደግሞ ከጀስትንጋበ መሆን እንሰናበታለን። መልካም ምሽት! መልካም ምሽት! Nativies i